ረግቦ የቆየው የሰሜን ኢትዮጵያ ጦርነት በድጋሚ ማገርሸቱ በሰላምና እንዲሁም ደግሞ በኢኮኖሚ ላይ ችግር ተግዳሮት ደቅኗል። ወጣቶች ተስፋችንን እያሳጣን ነው ብለዋል። ከጦርነት በፊት በቀን ሶስት በልቼ ስለ መክሰስ ወይም ስለ ጁስ ወር የትጋ ሂጅ ቡና ልጠጣ የሚል ተጨማሪ ፍላጎት ነበር። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ እዛ ድረስ እንደወርድ አድርጎኛል። የሰማችሁት በትግራይ ክልል መቀሌ ከተማ ውስጥ ተማሪና መምህር የነበረውን ከጦርነቱ በፊት ማለት ነው ከዋኒ ተስፋይ ነው። በአሁኑ ሰዓት ጦርነቱ ያስከተለበትን ተግዳሮት እሱና ሌሎች ተፈናቃዮችን አነጋግረን አስተያየት ሰብስበናል። በምሽቱ የሚደመጥ ይሆናል። በሌላ በተያያዘ ርዕስ ደግሞ በትግራይ ክልል የመጡ በሐዋሳ ዩኒቨርሲቲ የሚማሩ ተማሪዎች የተለያዩ ግልጋሎቶች ከዩኒቨርሲቲው እንደተቋረጡባቸው እንዲሁም ደግሞ ወዳይ ዘመዶቻቸውና ቤተሰቦቻቸውን ማየት ባለመቻላቸው የተለያዩ የስነ ልቦናና ምጣኔ ሀብታዊ ኢኮኖሚያዊ ተግዳሮቶች መጋለጣቸውን ገልጸውልናል። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ሌላ ለየት ባለ ርዕስ ደግሞ ጎቤና ሽነየት ስለተሰኘው የኦሮሞ የባህላዊ ጨዋታ የወጣቶች ቆይታ በምሽቱ የምንቃኝ ይሆናል። ሰዓት እንዳፈቀደ ሙዚቃና ሌሎች መሰናዳዎችን ይዘናል። የምሽቱን መርሃ ግብር እየመራው ኤደን ገረመው አብሪያችሁ የሚቆይ ይሆናል። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታ ተዘጋጅቷል። የእሮብ ምሽት መስከረም 11 2014 ዓ ም የጋቢና ቤ የሬዲዮ በቴሌቪዥን መሰናዶ ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ኤልያስ አስማረ የምስልና ድምፅ ምህንድስናውን ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ይከውንልናል። ዲጂታል ባለሙያዎች፣ ዘጋቢዎችና እንዲሁም ደግሞ ዋና አዘጋጆቹ ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እጋብዛለሁ። ክቶ የቆየው የሰሜን ኢትዮጵያ ጦርነት በድጋሚ ማገርሸቱ ተስፋ ተጥሎበት የነበረውን የሰላም ስሜት እያከሰመው ይገኛል። ይህን ተከትሎ የመቀሌ ከተማ ነዋሪዎችና በዚያ የሚገኙ ተፈናቃዮችን አስተያየትን የጠየቅን ሲሆን ጦርነቱ በዋናነት ወጣቶችን የሚጎዳ መሆኑን እንዲሁም ደግሞ በሰላማዊ መንገድ የሚፈታበት መንገድ ሊፈለግ እንደሚገባ ለአሜሪካ ድምፅ አስታውቋል። ሙሉጌታ አጽብሃ ይቀጥላል። በኢትዮጵያ እየተካሄደ ያለውን የሰሜኑን ጦርነት ተከትሎ በተለያዩ ዩኒቨርሲቲዎች ትምህርታቸውን በመከታተል ላይ ያሉ የትግራይ ክልል ተወላጅ ተማሪዎች እንደ ሌሎች ጓደኞቻቸው ወደ የቤተሰቦቻቸው መሄድ አለመቻላቸውን ለአሜሪካ ድምፅ ተናግሯል። ቁጥራቸው ከሰላሳ በላይ እንደሚሆኑ የተናገሩ የአዋሳ ዩኒቨርሲቲና ከመጀመሪያው ዙር ጦርነት በኋላ በትግራይ ክልል ከሚገኙ ዩኒቨርሲቲዎች ወደዚህ ወደ ሐዋሳ ዩኒቨርሲቲ የተላኩ ተማሪዎች ናቸው። ሶስተኛ ዙር ጦርነት ባለፈው ዓመት ነሐሴ ወር እንደገና በመከፈቱ ለችግር መጋለጣቸው ነው የተናገሩት። ለደህንነታቸው ሲባል በዚህ መሰናዶ ስማቸው የተቀየረና ማንነታቸው እንዳይጠቀስ የተፈለጉ ተማሪዎች የወጣትነት ዕድሜያቸው በከንቱ የባከነባቸው እንደሆነ ተናግሯል። ካለፈው ዓመት ጀምሮ እያሳለፍን ያለው ጊዜ በፈተና የተሞላ ነው ሲል እንግዲህ ሀብቶም ተናግሯል። እዛ የቤተሰብ ጉዳይ አለመስማት አለ። ያው ቢያንስ በፊት የነበረው የሚያስጨናንቀኝና በጣም የሚያሳስበኝ ነገር ቢኖር ቤተሰቦቼ ምን እየበሉ ይሆናል የሚል በጣም ትልቅ ጥያቄ ፍቅርብኝ ነበር እና በጣም ይጨነቅ ነበር እና ራሴን በተለያዩ ነገሮች በፊልም ይሁን በምንም በምንም ይሁን ራሴን ስደብቅ ነበር። አሁን በጣም የባሰ ደግሞ አንዳንዴ ዲፕሬሽን ምናምን ስገባለሁ። ሌላ አስተያየቱ ሰጪ ሀይለ ጨጋዬ ያለበትን ሁኔታ ተናግሯል። አሁን በተማሪ ደረጃ ያው ያለው ነባራዊ ሁኔታ መገናኘት እንዳለን ይታወቃል። እኛ ቤት ማናቸው ማግኘት አንችልም አልቻንም። ዩኒቨርሲቲው ይህም ግንዛቤ ውስጥ አስገብተን ለተደጋጋሚ ማለት ነው ከአሁን በፊት ታመሩ ላይ ቆይተናል። መጀመሪያ ከየርጋለም ነበር የማይመጣ ነው ከየርጋለም ይሁን ከሁሉም ካምፓሶች አጠቃላይ ያለን ተማሪዎች ከርም ፈቃድ ሰጥቷን ከርመናል። መሀል ላይ ግን ከነሐሴ ሀያ አምስት ወዲህ ግን ማናቸውም ምግብ አገልግሎት እየሰጠን አይደለም። የኖርም አገልግሎትም ተነፍጎን ነበር ማለት ይቻላል። በቀጣይም ከዩኒቨርሲቲው ግቢ ውስጥ ውጡ ልንባል እንችላለን ስሉ ስጋት ውስጥ መሆናቸውም ጠቁመዋል። እስካሁን ድጋፍ ሲያደርጉላቸው በነበሩ አካላት እገዛ መቆየታቸውን ተማሪዎቹ ገልጸዋል። አሁን በፊት ይሁል ከማርያም ቤተክርስቲያን ሄደን አምሳ ሚሰ ሰጉር ተቀብለን እንደገና ደግሞ በፐርሶናሊ ደግሞ ዝም ብለው እኛን ሁኔታ አይተው ደግሞ የረዱ ሰዎች አለ። በዛ በዛ ነው እያጠቃቃል እያለ እያለ ያለ በምዛን ሁኔታ እየቀጠል እስከ መቼ እንደሚሆን እንግዲህ እዚያ በጣም ያሳዝናልም። ከትግራይ ክልል የመጡ ብቻ ሳይሆን ጦርነቱ ካለባቸው አካባቢዎች በሐዋሳ ዩኒቨርሲቲ የሚገኙ ተማሪዎች በተመሳሳይ ችግር ውስጥ መሆናቸውን ተናግሯል። በቀጣይ ምን ልገጥማቸው እንደምችል አለማውቃቸው እንዳሳሰባቸውም ተናግሯል። አሁን ደግሞ ይበልጥ ያስጨነቀን ደግሞ አሁን አስራ ሁለት ካምፓስ ይገባሉ ተማሪዎች፣ ፈተናው ጎያ ትምህርት ሚኒስቴር የወጣው በብራ መሰረት እነሱ በሚገቡበት ሰዓት እኛ የት እንደምንሄድ ገና ካሁን ጨንቆናል። ደግሞ ምክንያቱም ከእነሱ ጋር መቆየት እንችላለን ወይስ ወደሌላ ቦታ እንሄዳለን፣ ይዘጋጀ ቦታለን ምን ነገር የምናቀያለን። ተማሪ ሀይል ጦርነቱ ያሳደረበት ተጽዕኖ ከፍተኛ እንደሆነ ማስረድቷል። በተለይ ቤተሰቦቻቸው ያለበትን ሁኔታ ጭምር በስልክ አለማወቁ እንዳስጨነቀውም ተናግሯል። ቢላም እንኳን ፐርሰናሊ ስለል ቦናር ያለው ኮቲቪ ካኖች ነገር በህዝብ ደረጃ እኛ ያለነው እዚህ ካምፓስ ነን፣ ሚስቶቻችን ማግኘት አልቻልንም። ግልጽ ነው፣ ያ ያስጨንቃል፣ ያስፈራል። ያው ሁኔታው ሰላም እጦት ከባድ እንደሆነ ግልጽ ነው። ከዛ ውጭ ያለው ነገር እኛ ከማህበረሰቡ ጋር ያለን ግንኙነት ለማ አፍክት አያደርግብንም። እዚህ ማለት ለራሳችን በፐርሰናሊ ግን እንደነገርኩ ኢኮኖሚካሊ አንድ ሽት ላይ ነና ምክንያቱም ማንም ማግኘት አንችልም እና ያንን ነገር አስቸጋሪ በሚሰማቸው ዜናዎች በዲባተ ወይም ጭንቀት በሽታ ተይዞ እንደነበረም ተማሪ ግ ተናግሯል። ዲፕሬሽን ውስጥ ምናምን ገብቼ ነበር ብዙ ሐኪም ቤት ምናምን ይዛለሁ። አሁን ደግሞ የበለጠ የሚያስጨናንቀኝ የቤተሰቦች የጣፍ አንታት መቼ የሆነ አይነት ሀሳሰብ የለም። እንደዛ አይነት ማሰብም እንደዛ አይነት ሀሳብ ማሰብ ደበርኩ። ሶስተኛው ዙር ጦርነት ከመጀመሩ በፊት ሁለቱ ወገኖች ተደራድረው ሰላም ያወርዳሉ የሚል ተስፋ ሰንቀው እንደነበር፣ ነገር ግን ያልጠበቀው ነገር እንደተፈጠረ የተናገረው ተማሪ ኃይልም ተስፋው እንደተሟጠጠበት ገልጿል። ተማሪ ግዳይ ደግሞ ሰላም ይሆናል የሚል ተስፋ እንዳለውም ተናግሯል። ሁለቱ ወገኖች በዜጎች ላይ የደረሰባቸው ያለውን ሰቆቃ ከግምት ውስጥ በማስገባት ጦርነቱን እንዲያስቆሙ ተማጽኗል። አንዳንድ ጊዜ መተው ጥሩ ነው። ከመተው የሚገኝ ነገር ካለመተው ያልተገኘውን ያስገኝልናል ነው። ምክንያቱም አንተ በመተው የምታገኘው ሰላም ካለ ባለመተው የምታገኘው እንዲ ሊቀርበት ባለመዋጋት የምታቀርፈው ሰላም ካለ ተዋቅ የምታሸንፈው ወይም የምታከብረው ቪክትሪ ምንም አያደርግልን። የሐዋሳ ዩኒቨርሲቲ ተማሪዎችን ያለ ትምህርት ሚኒስትር እውቅና በሰብአዊነት እንዳይቸገሩ ሲል በግቢ ማቆይቱን ነገር ግን መደበኛና የክረም ተማሪዎች ካለፈው ናሳ አምስት 2014 ዓ ም ትምህርታቸውን ጨርሶ ከግቢ መውጣታቸውን ተከትሎ የግቢው አገልግሎትና የአገልግሎት ሰራተኞች ሙሉ በሙሉ ከግቢ በመውጣታቸው ለነዚህ የተለየ አገልግሎት እንደማይኖር አስታውቋል። በቀጣይም የ12ኛ ክፍል ተማሪዎችን ለመፈተን ዩኒቨርሲቲ የተዘጋጀ መሆኑን አስታውቆ ግቢ ውስጥ አሁን ያሉ ተማሪዎችም እንዲለቁ ይደረጋልም ብሏል። በዚህ ጉዳይ ላይ ከትምህርት ሚኒስቴር መረጃ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ራዲዮም፣ ዮናታን ዘብዲዮስ፣ ሐዋሳም የሰማችሁት ከትግራይ ክልል ወደ ሐዋሳ ዩኒቨርሲቲ ተመድበው ትምህርት በመከታተል ላይ የነበሩ ተማሪዎች በሰሜኑ ጦርነት ምክንያት ወደ ቤተሰቦቻቸው መሄድ ባለመቻላቸው ለማህበራዊ፣ ኢኮኖሚያዊ እና ስነ ልቦናዊ ችግር መጋለጣቸውን ለአሜሪካ ድምፅ ያጋሩበትን ዘገባ ነበር። የወጣትነት እድሜያችን በከንቱ እያለፈ ነው የሚሉት ተማሪዎቹ በጦርነቱ ጉዳት ብቻ የሚመጣ ከሆነ ደግሞ አቁሞ ማየት እንደ አማራጭ ቢወሰድ ሰላም ቢመጣ ሲሉ ተናግረዋል። ድል ማድረግ ሰላም ማረጋ ገጥም ነው ብለዋል። የሐዋሳ ዩኒቨርሲቲ ተማሪዎቹ እንዳይቸገሩ ሰብአዊ ድጋፍን ሲያደርግ እንደነበረ ነገር ግን ካለፈው ነሐሴ 25 2014 ዓ ም ጀምሮ ደግሞ የተማሪዎች አገልግሎት ባለመኖሩ ተቋርጧል ብሏል። ዩኒቨርስቲው በትምህርት ሚኒስቴር ትዕዛዝ መሰረት የ12ኛ ክፍል ተማሪዎችን ለማስፈተን ዝግጅት እያደረገ በመሆኑ ከግቢ መውጣታቸው የማይቀር ነው ሲል የትግራይ ተማሪዎች ከግቢ እንደሚወጡ አስታውቋል። የሰማችሁት ጥንቅር ይህንን ነበር። አሁን ደግሞ ወደ ትግራይ እንሻገር። ጥንቅሩን ያሰናዳልን ዮናታን ዘብዴዎስ ነበረ። ቀድመን ወደ አስተዋወቅ ነው ዘገባችን ነው የምናልፈው። ሙልጌታ አጽባሐ በትግራይ ክልል ወጣቶችን አስተያየት ጠይቆ ያሰናዳው ዘገባ ቀጥሎ ይቀርባል። ለወራት ቆሞ የነበረው ግጭት ዳግም ካገረሸ ወዲህ አስመልክቶም አስተያየት ከሰጡኝ ወጣቶች አንዱ ከምዕራብ ትግራይ ዳንሻ ተፈናቅሎ መቀለ ከተማ ተፈናቃዮች ማዕከል የሚገኝ አታክልት ጣዕመ የተባለ ወጣት በጦርነቱ ምክንያት ስራ ዋጥቶ ከሰው እጅ ጠባቂ እንደሆነ ይናገራል። ጦርነቱ ከተጀመረ ያው ከብዙ ወጣ ውረድ ተፈናቅለን እቂያችን ትተን ከዚህ ከመቀሌ ከተማ ጊዜያዊ መጠለያ እንገኛለን። ከጦርነቱ በፊት ራሳችን ችለን ተምረን የራሳችን ስራ ነበረን። ደና የሆነ የገቢ ምንጭ ነበረ ማለት ነው። ከጦርነቱ በኋላ ግን ያው ከመንግስትም ከዓለም ማህበረሰብ ጠባቂዎች ምናል። በአጠቃላይ ጦርነቱ ቁጥር አንድ የሚበላው እና የሚያጠቃው ለወጣት ነው። ምክንያቱም ወጣት የወጣት ሀይል ሰውን ወደ ጦርነቱ የሚገባና በወጣት ላይ በጣም ትልቅ የሆነ ተጽዕኖ አለው። ከአሁን በፊት ግጭት ቆሞ ስለ ሰላም እየተወራ በነበረበት ጊዜ ተስፋ አድርገን ነበር ያለ ሲሆን አሁንም ለወጣቶች ህይወትና ቀጣይ ተስፋ መፍትሄው ሰላማዊ ውይይት ሊሆን ይገባል ብሏል። ጦርነቱ ቆም ብሎ ለተወሰኑ ለአምስት ወራት የሚያህል የተኩስ አቁም ነበርና ደህና ነበር፣ ተስፋ ነበር። ህዝቡ ወደ ቀዬው እንዲመለስ ሰላም እንዲወርድ፣ እርቅ ሰላም እንዲወርድ እንዲታረቁ ታስቦ ነበር፣ ግን አልሆነም። ከጥቂት ሳምንታት በነሐሴ 18 ዳግመኛ ጦርነቱ ተነስቷል። ለወጣት በጣም እንደሚያጠቃና ከባድ ነው እና እርቀ ሰላም ቢወርድ አገራችን ሰላም ቢያደርገው ደስ ይለኛል። የኤርትራ ሀይልም ከትግራይ ሊወጣ ይገባል ሲል ተናግሯል። ተኬን ብርሃነ የተባለች ከሴቲት ሁመራ ተፈናቅላ የመጣች ወጣት በበኩሏል ተመዛቢለ አብ ከተማ መቀለ ምዕቆዊ ይርከብ ባዕለይ ሰሪሐ ባዕለይ ኣሰይ ዝኽእል ዝነበርኩ አብ ተፈናቂ የ መጥቼ እዚ መቐለ ተፈናቃዎች ማእከል እገኛ ለሁ ራሴን ሰርቼ ራሴን እችል ነበር አሁን ግን ከመንግስትና ቤተሰብ እጅ ወድቄ አለው በዲፕሎማ ተመርቄ ስራ ላይ ነበርኩ በርቀት ዲግሪም እየተማርኩ ነበር በጦርነቱ ምክንያት አቋርጬ አለሁ ነው ያለችው። እሷም ግጭቱ በሰላማዊ ውይይት ሊፈታ ይገባል ብላለች። ካብዚ ውግእ ምንም ዝርከብ ጥቕሚ ስለዘየለን ዝውግእ ደው ኢሉ ኩሉ ብሰላም ተዝፍታሕ። ከዚ ውጊያ የሚገኝ ጥቅም ስለሌለ ይህ ውጊያ አቁሙ በሰላማዊ መንገድ ቢፈታ ሰላም ከሆነ በኋላ ደግሞ እንደነበር ነው በስራችን ተሰማርተን ህይወታችን እንድንለውጥ ነው የምንፈልገው ነው ያለችው። በአዲግራት ዩኒቨርሲቲ አስተማሪ ሆኖ በመቀሌ ዩኒቨርስቲ የሁለተኛ ዲግሪ ተማሪ የነበረ ከዋኔ ተስፋ እየተባለ በበኩሉ ጦርነቱ ያደረሰበት ተጽዕኖ እንዲህ ያብራራል። የኔ ታርጌት አሁን ያለው ታርጌቴ በቀን አንዴ ለመብላት ብቻ እንዳስብ አድርጎኛል ማለት ነው። ካሁን በፊት ኖርማል ስራ ላይ እያለሁ አገሪቱ በተረጋጋ ሁኔታ በነበረችበት ጊዜ ማለት ነው፣ ከጦርነት በፊት በቀን ሶስቴ በልቼ ስለ መክሰስ ወይም ስለ ጁስ ወር የትጋ ሄጄ ቡና አልጠጣ የሚል ተጨማሪ ፍላጎት ነበረኝ። አሁን ግን በቀን አንዴ እንዴት አድርጌ መብላት እንዳለብኝ? እዛ ድረስ እንዲወርድ አድርጎኛል። ኦልሞስት ራሴን ማጥፋት ቻልኩ። ከራሴ አልፎ ደግሞ ቤተሰቦቼ ላይ ጫና አድርሰዋል። እኔ ነበርኩ እናቴን ማግዛት ከአስተማሪነት በተጨማሪ ሌላ ሌላ ስራዎችን ሰራ ነበርና እኔ ነበር ማግዛት፣ አይደለም ለእሷ ለራሴም ልሆን አልቻልኩም። ጦርነቱ በወጣቶች ያለው ጉዳት ደግሞ እንዲህ ይገልጸዋል፣ አንድ ትውልድ እንደ ትውልድ እንዲጠፋ ምክንያት እየሆነ ነው ጦርነቱ። አሁን ጦርነት ላይ ያለው በሁለትም ሳይድ ያለው ተዋጊ ኃይል ወጣት ነው አብዛኛው። ይህንን ወጣት የሆነ ተስፋ ነበረው፣ በራሱ የፈጠረው ተስፋና በሀገሪቱ የተጣለበት ተስፋ ነበር። ይህንን ተስፋ ጠፍቶ የእሳት እራት እየሆነ ነው። መስዋዕትነት አለ፣ በየትኛው ነው ብዙ፣ በየትኛው ነው ጥቂት መስዋዕትነት። እሱ እንዳለ ሆኖ ትውልድ እንደ ትውልድ እየጠፋ ነው ኖሮ እንዳልኖረ እየሆነ ነው ማለት ተፈጥሮ እንዳልተፈጠረ። በምን ምክንያት? በጦርነት ምክንያት ማለት ነው። ይሄ ጦርነት ወጣቶች ላይ እያደረሰው ያለው ጉዳት እንዲህ እንዲህ ነው ተብሎ የሚገለጽ አይደለም። ከዋኒ በሰጠው አስተያየት መፍትሄው ሰላም ብቻ ነው ብሏል። መጥፈውና ጥሩን አይተነዋል። አሁን አንድ አማራጭ ብቻ ነው ያለ ትውልድ እንደ ትውልድ እንዲቀጥል፣ ሰውም ሰው ሆኖ የፈለገውን ነገር በልቶ ጠጥቶ ተረጋግቶ ወደ ስራውን ሄዶ ወደ ቤቱ በሰላም እንዲመለስ አንድ አማራጭ ብቻ ነው ያለ፣ እሱም ሰላም ነው ብዬ ነው የማስበው። እንደ እኔ ሰላም የመጨረሻው የመጨረሻውም የመጀመሪያውም አማራጭ መሆን አለበት ብዬ ነው የማስበው። ሌላው እንደ አማራጭ አልወስደውም። ጦርነት ትውልድ እንደ ትውልድ እንዲጠፋ እያደረገ ነው። ስፔሻሊ ወጣቶች ላይ ትልቅ ጫና። አንተ የአገር ተረካቢ ነህ ብለ አደራ ስትሰጠው አገሪቷ እንድታድግ እንጂ ወደ አዘቅት እንድትገባ አይደለምና ወደ ሰላም መግባት አለብን ብዬ ነው ማስበው። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ጎቤና ሽኑዬ ጭጋጋማው የክረምት ወራት አልፎ የጸደይ ወቅት መግባቱን ተከትሎ የሚከወን የልጃገረድ ወጣቶች የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች ይከወናል። ወጣቶች ይህን ጨዋታ በየቤቱ እንዲሁም ደግሞ በየጎዳናው ላይ በቡድን በመሆን አንድ ላይ ተሰባስበው የሚጫወቱት ሲሆን የመተጫጫ መንገድም እንደሆነ ያነጋገርናቸው ወጣቶች ይናገራሉ። ይህ ባህላዊ ጨዋታ የአዲስ መንፈስ የተስፋ ተምሳሌ ተደርጎ እንደሚታወቅም ወጣቶቹ ይገልጻሉ። ፀሐይ ዳምጠው በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል። በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖ የጫወታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው። የጫዋታው ዓላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጨዋታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎቤና ሽኖ ጨዋታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየዓመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጨዋታ ታሪካዊ ዳራ ስገልጽ በተፈጠራቸው በገዳው ሴቶች አሉ። ዘመንን የሚቀበልበት የዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ጆሮና የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ ነው። በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጨዋታ ነው ማለት ነው። ወጣት ሰላም መስፍን በየዓመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደሚጫወቱ ገልጻለች። እንቁጣጠሽ የሚሄደው ልጃገረድ ነው። እንቁጣጠሽ በየዓመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት እና እንቁጣጠሽ ማለት ደስ ይላል ሁላችንም ተሰብስበን በአመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው መዝጊያ ነው ያው ከአስራ አምስት ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ጉሩብም በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ እዘን የምንሄደው በእጅ የሚያዛለ ጌጠማ እና ብርም ይሰጣል፣ ምግብም ይሰጣል። እንዳቦ በየቤቱ የተለያየ ነገር ነው በባህላቸውን የሚገልጽላ gusti siteru no ye a sino ye kamea mastalo ye benku ni bu kifo na benku ni bu kifo uuta ya Sayana me ti tin ya karayana ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል። ጎቤ ከነ ጋ ኩማ አርጋ ሽርተኒ በጫላቲ ከንከበጁ ቄሮ ፊቀሬ ዳ ቄሮ ፊቀሬ ጀቹን ከንፉነ ሎኪን ከንሜሩም ዳ ጎቤን እንደምት እንደምትመለከችው በአብዛኛው የሚያከብሩት ወጣቶች ናቸው ወንዶችም ሴቶችም። ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በመሀል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል። ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫወታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ስል ወጣት ብሩክ ይናገራል። ሊናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ሕዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መርጎጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ አላማ። ሌላው ይህ ካርኒቫል በአገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባሎች ይህንን ገጸበረከት ተጠቅማ በአገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በአገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርበታል። ከዚህ ውጭ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነትን ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት፣ ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ። በዚህ ባህላዊ ጨዋታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው፣ አሁን አሁን ግን አዲስ አበባን ጀምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በምጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየአመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ስሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ሕዝብ መገለጫ ነው። እንደ ጎቤና ሽኖዬ ያሉ የኦሮሞ ሕዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርስነት ቢመዘገቡ ጥሩ ይመስለናል ስሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ማሳተን ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የእሮብ ምሽት መስከረም 11 2015 ዓ.ም መሰናዷችን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሀሪክ ላይ ለጋቢና ቪ ያላችሁ አድርሱን። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪያ ማሀሪክ ፌስቡክ ገጽ ላይና ድረ ገጾች ላይ ታገኛችኋላችሁ። አብራችሁ እንድትሆኑ እንጋብዛለን። የመጨረሻውን ዘገባ ላስተዋወቃችሁ። በኢትዮጵያ በንግድ ላይ የተሰማሩ የቻይና ኩባንያዎች በተለያዩ ምክንያቶች ስራ እያቆሙ ከመሆኑ ጋር ተያይዞ ኢንዱስትሪ ፓርኮቹ እየተዳከሙ ነው ሲል ሄነሪ ዊልኪንስ ዘግቧል። ደረጀ ደስታ ያቀርበዋል። እንደ ኤሮፓ አቆጣጠር በ2016 የተከፈተውን ይህን የኢንዱስትሪ ፓርክ እስከ 60 ሺህ የሚደርሱ የስራ ዕድሎችን ይፈጥራል፣ የአገሪቱ ኢኮኖሚም ከግብርና ወደ ኢንዱስትሪ ምርት ኢኮኖሚ ለማሸጋገር ይረዳል፣ ኩባንያዎችንም ከፍተኛ የቴክኖሎጂ ስራዎችን ይዘው ይገባሉ ብሎ የኢትዮጵያ መንግስት ተስፋ አድርጎ ነበር። ከገበሬ ቤተሰብ የተወለደችው የናሳ ጨርቃጨርቅ የሎጂስቲክ ኃላፊ ቃልኪዳን አስራት ያንን ህልም ትጋራለች። ፋሚሊዎቼ ያው ትንሽ የገጠር ከተማ ናት ወንዶ ገነት ማለት እና በግብርና ስራ ላይ ነው የሚተዳደሩት። ያው ከእጅ ወዳፍ የሆነ ነገር ነው ላይፋቸው። ያው እኔም ትምህርት እንዳጨረስኩኝ ኢትዮጵያ በተለያዩ የሀገሪቱ አካባቢዎች የሀዋሳውን የመሳሰሉ ሌሎች አስር የኢንዱስትሪ ፓርኮች አሏት። የኢትዮጵያ መንግስት እንደ አውሮፓ አቆጣጠር በ2025 ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማስገባት ተስፋ እንዳለው፣ ለዚህ ደግሞ የኢንዱስትሪ ፓርኮች ትልቅ ድርሻ እንደሚኖራቸው ሲናገር ቆይተዋል። እያደጉ ባሉ አገሮች ገበያ የተካኑት ምጣኔ ሀብት ባለሙያ ፓትሪክ ሄንሲች በኮቪድ-19 ወረርሽኝ፣ በዋጋ ግሽበት፣ የውጭ ምንዛሪ ጦት እንዲሁም በግጭቱና በሰብአዊ መብቶች ጥሰት የተነሳ አሁን ያለው ህል ትልም የሚሳካ አይመስልም ይላሉ። ከኢንዱስትሪ ፓርኮቹ መካከል ሁለቱ በቀጥታ ተጎድተዋል። ምክንያቱም በጦር ሜዳ ዞን ውስጥ ነበሩ። በኢንዱስትሪ ፓርኮቹ ላይ እጅግ በጣም ከፍተኛ ጉዳት የደረሰባቸው ግን የአገባ ተጠቃሚነት እድልን በመከልከላቸው ነው። እገዳው በተነገረ ሳምንት ውስጥ የመጀመሪያው ፋብሪካ ራሱን ከኢትዮጵያ ገበያ አገለለ። በኢትዮጵያ ያለውንም ፋብሪካ ሸጡታል። ሌሎች ኩባንያዎችም የዚህን ፈለግ ተከትለዋል። የአፍሪካን የእድገት እድል ድንጋጌ አገዋ ከሳህራ በታች ያሉት የአፍሪካ ሀገሮችን ልማት ለመደገፍ ዩናይትድ ስቴትስ ውስጥ ተግባራዊ እንዲሆኑ ከተወሰነበት ከ1992 ጀምሮ ኢትዮጵያ በአሜሪካ ገበያ የተለያዩ ምርቶችን ከቀረጥ ነጻ ማቅረብ ችላ ነበር። የኢትዮጵያ የሰራተኛ ክፍያ በኢንዱስትሪ ምርት አምራችነት በምትታወቀው በቻይና ከሚከፈለው የሚያንስ በመሆኑና አገዋ ሸቀጦችን በርካሽ ዋጋ ወደ ዩናይትድ ስቴትስ ገበያ ለማስገባት አስችሎ ስለነበር በርካታ ዓለም አቀፍ ኩባንያዎች በሐዋሳ ኢንዱስትሪያል ፓርክ ገብተው ነበር። ይሁን እንጂ ዩናይትድ ስቴትስ በኢትዮጵያ ከፍተኛ የሰብዓዊ መብቶች ጥሰት ደርሷል በሚል እንደ አውሮፓ አቆጣጠር ከጥር አንድ ጀምሮ ኢትዮጵያን ከአገዋ ተጠቃሚነት ውጭ አድርጋታለች። የሰብዓዊ መብት ቡድኖች የኢትዮጵያ መንግስትና ተባባሪዎቹ ወታደራዊ ኃይሎች ሁለት ዓመት በዘለቀው ጦርነት በትግራይ ተወላጅ ላይ በስፋት የዘር ማጽዳት ጨምሮ መጠነ ሰፊ ጥቃቶችን አድርሰዋል በማለት ይከሳሉ። የትግራይ ኃይሎችን ጥቃት በመፈጸም ተወንጅለዋል። በአዋሳው የኢንዱስትሪ ፓርክ 35ሺ ሰራተኞች የነበሩ ሲሆን ባለፈው ሰኔ አንድ ኩባንያ 3ሺ ሰራተኞችን ሲያባርር ሌሎች ኩባንያዎችም በመቶዎች የሚቆጠሩትን አሰናብተዋል። በሐዋሳ የሚገኙ ፋብሪካዎች የአንደኛው ባለቤት ራጋቬንድራ ፓታር አገሪቱ ከሁኔታዎች ጋር ለመላመድ እየተቸገረች ነው ይላሉ። ወደ አዲስ ገበያ እያመራን ነው። ገበያውንም እንደገና ለማንቀሳቀስ ብዙ ጊዜ ይፈልጋል። በጣም እየተቸገሩ ያሉት ለዚሁ ነው። አገሪቱ ባለው የውጭ ምንዛሬ ጥረት እየተሰቃየች ነው። እንደ አሜሪካ ካሉ ሌሎች ትልልቅ አገሮችም እርዳታን ይፈልጋሉ። የፓርኩ ምክትል አስተዳዳሪ ባላንተ ጠብቀው ከኮቪድ-19 ወረርሽኝ ወይም ከዋጋ ግሽበቱ የበለጠ ጉዳት ያደረሰው ከአገዋ ተጠቃሚነታችን መውጣታችን ነው ብለዋል። እንደነገርኩ ምርታችንን ለመቀበል የቀነሱ ትእዛዞች አሉ። ምክንያቱም በጉምሩክ ቀረጥ በጣም እየተጎዱ ነው። አብዛኞቹ ምርቶች ወደ ዩናይትድ ስቴትስ የሚላኩ ስለሆነ ምርቶቻቸውን ወደ አሜሪካ ገበያ ከቀረጥ ነፃ ለማስገባት ያላቸው መብት መነሳቱ በጣም ጎድቷቸዋል። ሌላው ለአገሪቱ መጥፎ ምልክት ተደርጎ የተወሰደው በአገሪቱ መንግስትና በትግራይ ኃይሎች መካከል በሰሜን ኢትዮጵያ ካለፈው ነሐሴ ጀምሮ ዳግም የአገረሸው ጦርነት መሆኑ ተመልክተዋል። thank mm -hmm. you አድማጭ ተመልካቾቻችን የእሮብ ምሽት መስከረም 11 2014 ዓ.ም የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ እዚህ ላይ ተጠናቀቀ። ሰዓታችንን ጨርሰናል። አብራችሁ ስለቆያችሁ እጅግ አብዝተን እናመሰግናለን። የደንገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ እንዲሁም ደግሞ ዲጂታል ባለሙያዎች ጋር በመሆን እዚህ ላይ እንሰናበታችኋለን። ሰላም ጤና ስጥልኝ። ደህና ሁኑ። He's